በስደተኞች ጉዳይ ማዕቀፍ ውስጥ በትብብር የተዋቀሩት ሀገራት ካናዳ፣ ስዊድን፣ ሜክሲኮ፣ ሶሪያ እና ኢትዮጵያ ናቸው። ብዙ ሚሊዮን ከተሰደዱባቸው ሀገራት ሶሪያ ግንባር ቀደም ስትሆን፣ ቱርክ ደግሞ በማስጠለል የዓለማችን ቁጥር አንድ ሀገር ናት። የቱርኩ መሪ ፕሬዚዳንት ኤርዶጋን ግን የአውሮፓ ህብረት፣ ይህንን አስመልክተው ለሀገራቸው የገባውን ቃል ባለመፈጸሙ ተችተዋል። ሀገሬ ግን ግዴታዋን እየተወጣችም ነው ብለዋል። ስደትን አስመልክቶ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ እንዲህ ነበር ያሉት። ያሉት በግምት 65 ሚሊዮን ህዝብ ከትውልድ ቀዬው ያለ ውዴታው ለስደት ተዳርጓል። ስለዚህም አዲስ ህይወትና ቤትን ለሚፈልጉ ስደተኞች እርዳታ ማድረግ ትክክለኛ ውሳኔ ነው። ተሰዳጁ ወይንም ፍልሰተኛው በሀገር ውስጥ በድንበር አካባቢና በጎረቤት ሀገራት በአጠቃላይ በማንኛውም ሀገር ቢኖር ሰብአዊ ልገሳ ልናደርግለት ያሻል። ስለዚህም በሚኖርበት አካባቢ ደህንነትን፣ ምግብን፣ የትምህርት አገልግሎትን፣ ሕክምናና የመድኃኒት እርዳታ በቀጣይነት ሊደረጉለት የሚገቡ መርሃ ግብሮች ናቸው። ከአያላን ሀገራት መሪዎች የቻይናውና የሩሲያው ፕሬዝዳንት አልተገኙም። የዩናይትድ ስቴትሱ ፕሬዝዳንት ግን ተገኝቶ ከተናገሩት ውስጥ የሚከተለው ይገኝበታል። እንደ ፕሬዝዳንት በዚህ የመሰብሰቢያ አዳራሽ ውስጥ የማደርገው ንግግር የመጨረሻ ነው። ያከናወናቸውን ፈታኝና በጎ ነገሮችን ልንገራቸው። እጅግ በከፋ መልኩ ያጋጠሙንን ከፍተኛ የምጣኔ ሀብት ውድቀትን ተቋቁመን አሁን በእድገት ጎዳና ላይ እንገኛለን። የኢራን የኒኩሌር ጦር መሳሪያ ግንባታ፣ የኩባና አሜሪካ ግንኙነት፣ ረዥም ዕድሜ ያስቆጠረውን የኮሎምቢያ የእርስ በርስ ጦርነትን በዲፕሎማሲ በመፍታት አስተማማኝ ደረጃ ላይ ደርሰናል። በእኛ እርዳታ ሕዝቦች ራሳቸውን እየመገቡ ይገኛሉ። የማህበረሰብ ተቋማትን በመላ አፍሪካ ጥገኝነትን ሳይሆን ልማትን እያቀነቀኑ ይገኛሉ። ፕሬዚዳንት ባራክ ኦባማና የተመድ ዋና ጸሐፊ ባንኪሙን በመሩት ስብሰባ ላይ ስደተኞችና ፍልሰተኞችን ለሚያስጠልሉ ተባባሪ ሀገራት የገንዘብ፣ የምግብ፣ የቁሳቁስና የክህሎት ድጋፍ እንደሚደረግ ተገልጿል። ዋና ጸሐፊው ባንኪሙን የትብብር አስፈላጊነትን ሲገልጹም የዓለም አቀፉ ማህበረሰብ ኃላፊነትን በጋራ በመጋራት መንፈስ የግድ በመተባበር የስደተኞችንና ፍ የፍልሰተኞችን ጉዳይ ሊፈታ ይገባል። ስደተኞችን፣ ፍልሰተኞችና አናሳውን የማህበረሰብ ክፍል የሚያጋጥመውን ችግር ልንጋራ ግድ ይለናል። ልክ እንደ ፕሬዚዳንት ባራክ ኦባማ የመንግስታቱ ድርጅት ዋና ጸሐፊ ባንኪሙንም ከጥቂት ወራት በኋላ ዘመን ስልጣናቸው ያከትማል። ስልጣንን የማይለቁ አምባገነን መሪዎችን አስመልክቶም ካሉት ውስጥ የሚከተለው አንዱ ነው። ኢን ቱ ሜኒ ፕሌስስ በብዙ አካባቢዎች መሪዎች ህገ መንግስታቸውን እንደገና እየከለሱ በመጻፍ ምርጫ በማጭበርበር ለስልጣናቸው እየተሟሟቱ ነው። እባካችሁ መሪዎች፣ ስልጣን ማለት የህዝብ አመኔታን በማግኘት ለተወሰነ ጊዜ ብቻ የምታገለግሉበት መሳሪያ ነው እንጂ የግል ንብረታችሁ አይደለም። ስልጣንን ተገን በማድረግ በሀገራችሁ ሀብትና ህዝብ አትጫወቱ። ተቃዋሚዎቻችሁንም በእስር አታሰቃዩበት። ለዶችቨለ ራዲዮ ዘገባ መክበብ ሸዋ ነኝ ከዋሽንግተን ዲሲ።